ኢትዮጵያ የኮሮና ቫይረስ ወደ ግዛቷ ከገባበት ካለፈው መጋቢት አንስቶ በአንድ ቀን ሲዘገብ የመጀመሪያውን ትልቁን አዲስ ለቫይረሱ የተጋለጡ ሰዎች አሀዝ ከትላንት በስቲያ ሐሙስ ይፋ ማድረጓን ተከትሎ እስክንድር ፍሬው የጤና ሚኒስቴር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳን አዋይቶ ለዛሬ በቀጠሮ ነበር ቀሪውን ያሳደረው። ዶክተር ተገኔ በቀደመው የሙልጌታ ዘገባ ለተወሳውና በዕለቱም በትግራይ ክልል ለኮሮና ቫይረስ መጋለጣቸው እየተረጋገጡ አራት ሰዎች መታወቁ በተናጠል በክልሉ ይፋ መደረጉን ተንተርሶ እስክንድር ላነሳላቸው ጥያቄ በሚ የሚሰጡት ምላሽ ይጀምራሉ። የሀገር አቀፉ ጠዋት ላይ ሪፖርት የተደረገው እና ትግራይ ክልል ሪፖርት ያደርገው ዘግይቶ ነው። አንድ ኦንላይንም ማየት ይቻላል። ጠዋት የወጣው የሀያ አምስቱ ላይ አልተካተተም። ትግራይ ክልል አሁን ላይ ሪፖርት ያደርገው ማለት ነው። ስለዚህ ኢትዮጵያ ሀያ አምስት ብቻ ነው ማለት አንችልም። የመናበብ ችግር ግን ተከስተዋል። እሱን ከክልሉ ጋር እየተነጋገርን ነበረ ለወደፊቱ በተናበበ መልኩ የሁሉም ክልሎች ትግራይን ጨምሮ እንደ ሀገር አቀፍ እንዲገለጽና ሰዓቱን ጠብቆ። አንዳንድ ቦታ ላይ ለዚህ የሚዳርጉ ነገሮች ሊኖሩ ይችላሉ። ለምሳሌ የላብራቶሪ ውጤት ቶሎ ያለመድረስ አንዱ ምክንያት ሊሆን ይችላል። ከዚህ በኋላ ግን በተናበበ መልኩ በጋራ ሆነን እንደ ሀገር አቀፍ መገለጹ ጠቃሚ ስለሚሆን በዛ መልኩ ከክልሉም ጋር ተነጋግረናል። የሀያ አምስቱ ጠዋት ላይ ነበረ ረፋዱ ላይ የተገለጸው ይሄኛው ደግሞ ዘይቶ ከሰዓት በኋላ ነው ሪፖርት የተደረገው። ከዚህ አንጻር የተፈጠረ ክፍተት ነው። ዶክተር ተገኔ ክልሎች፣ አሁን በየክልሉ መመርመሪያዎች አሉ አሁን የኮሮና ቫይረስ መመርመሪያ ላቦራቶሪዎች አሉ፣ እና ክልሎች የየራሳቸውን ይፋ ማድረግ ይችላሉ ማለት ነው እንደዚህ? አሁን እስካሁን ባለኝ ግንዛቤ ተጠቃሎ በጤና ሚኒስቴር ነው የሚገለጸው ይባል ስለነበረ፣ አሁን ነገ ሌሎችም ክልሎች የየራሳቸውን ይፋ ማድረግ ይችላሉ ማለት ነው? እንደ ሀገር አቀፍ ሲገለጽ የጠቀሜታው የጎላ ነው የሚሆነው። ኮንፊውዥንም አይፈጥርም። ያዘጋጀ ነው ፕሮቶኮልም የመጀመሪያው ድራፍት አልቆ ባለፈው ክልሎች ለሁሉም ክልሎች ተልኮ ኮሜንት አድርገዋል። የሚሰጡ መረጃዎች በሀገር አቀፍ ደረጃ ሴንትራላይዝድ ተደርጎ እንዲሰጥ ነው ፕሮቶኮሉ የሚያስቀምጠው እና በዛ መሰረት ሁሉም ክልሎች ያንን ተግባራዊ እንዲያደርጉ እየተነጋገርን ነው። ይስተካከላል የሚል እምነት አለኝ። አጠቃላይ ግን የሪፖርቱ ላይ ግን ለውጥ አያመጣም። ትግራይ ክልል አራት ሪፖርት አድርጓል። እዚህ ጋር ሀያ አምስት ነው ሲደመር ሀያ ዘጠኝ ሪፖርት ተደርጓል ማለት ነው። በሀገራችን አንዳንድ ለይቶ ማቆያዎች ላይ የተፈጠሩ ስህተቶች በአንድ የለይቶ ማቆያ በተለይ አሁን ባለን መረጃ በሞያሌ ለይቶ ማቆያ የነበረ እና ናሙና የተወሰደለት ከኬንያ የተመለሰ የ25 ዓመት ኢትዮጵያዊ ውጤቱ ሳይገለጽ ከማዕከሉ እንዲወጣ በመደረጉ የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው የተጠቀሙትን ቋንቋ ልጠቀምና በኮሮና ቫይረስ ላይ የምናደርገውን ወረርሽኝ ለመከላከል የምናደርገውን ጥረት አወሳስቦብናል ብለዋል። ነገሮችን አወሳስቦብናል ብለዋል እና ከዛ ሰው ጋር የተገናኙ በርካታ ሰዎች ኳራንታይ ማለት መለይቶ ማቆያ እንዲገቡ ተደርገዋል። ይፋ ከተደረጉት በከንባታ እና ሀዲያ ዞኖች ከተገኙት በቫይረሱ የተያዙ ሰዎች መካከልም ሁለቱ ከዛ ግለሰብ ጋር ንክኪ የነበራቸው እንደሆኑ ነው እየተገለጸ ያለው። አንደኛ የመረጃ እውነት ነው ወይ? ከዛ ግለሰብ ጋር ንክኪ የነበራቸው ናቸው ወይ ሁለቱ ሰዎች? ሁለተኛ ለይቶ ማቆያው ያንን ማድረጉን እንዴት ታዩታላችሁ? ጤና ሚኒስቴር ለይቶ ማቆያዎች ላይ እንዲህ አይነት ስህተት ሲሰራ ምንድን ነው የሚወስደው እርምጃ? ዶክተር ተገል ክልል ፕሬዚዳንት ደረጃ ተገልጿል። ውጤቱ ሳይገለጽ ሳይታወቅ መለቀቁ ስህተት እንደነበረ ክልሉ አስቀምጧል። እኛም ያንን ነው የምናምነው። በጣም ስህተት ነው። ለይቶ ማቆያ ላይ እና የኳራንቲን ሴንተሮች ላይ የገቡ ሰዎች በልዩ ጥንቃቄ ክትትል ሊደረግላቸው የጤና ክትትል እንዲሁም ደግሞ እንደዚያ ስህተቶች ክፍተቶች እንዳይፈጠሩ የሚመለከታቸው በአካባቢ ላይ የሚሰሩ አካላት በሙሉ በጣም ከፍተኛ ጥንቃቄ የተሞላበት ክትትል ማድረግ ይጠበቅባቸዋል። ይሄ ለራሳቸውም ጭምር ነው ለታካሚዎቹም ጭምር ነው ወይ ደግሞ ለክትትል ለሚደረግላቸው ሰዎችም ጭምር ነው። ለዛ ብቻ ሳይሆን ግን ለሀገር መታሰብ መቻል አለበት፣ ለሕዝብ መታሰብ መቻል አለበት እና እንደዛ አይነት ክፍተቶች ፍጹም መደገም የለባቸውም። ይሄ ክልሉም የሰጠው መግለጫም ትክክለኛ ነው እና በዚህ መልኩ ሊታረምና ከፍተኛ ጥንቃቄ እና እርምት እርምጃዎች መወሰድ አለባቸው የሚል እምነት ነው። እኛ ያለ ቅድም መናበብ በሚል አንስተዋል። እና እንደ አይነት ስህተቶች ሲፈጠሩ፣ አሁን በለይቶ ማቆያው የተፈጠረው አይነት ምን አይነት እርምጃዎች ናቸው የሚወሰዱት? ዶክተር ተገኔ በእናንተ በኩል በጤና ሚኒስቴር በኩል እንግዲህ ምን አይነት እርምጃዎች ናቸው የተወሰዱት? ይህን በተመለከተስ ምን ተደርጓል? የተለያዩ እርምጃዎች ይወሰዳሉ በክልል ደረጃ የሚወሰዱ እርምጃዎች ይኖራሉ ዋናው ነገር ግን ማስተካከያ እርምጃ የርምት እርምጃ ነው መወሰድ ያለበት የተፈጠረው ስራ ውስጥ ክፍተት ሊፈጠር ይችላል ስህተትም ሊፈጠር ይችላል ያ ስህተት እንዳይደገም ሊያስተምር የሚችል እርምጃ መወሰድ አለበት የሚል እምነት ነው ያለን ምክንያቱም ደግሞ ህይወት ላይ አይቀለድም በጣም ከፍተኛ ጥንቃቄ የተሞላበት አካሄድ ነው የሚያስፈልገው። እና የሚመለከተው አካል ከፌዴራል ጀምሮ እስከ ታች እስከ ወረዳ ድረስ ያለው መዋቅር በዚህ ላይ በጣም ትኩረት ሰጥቶ መከታተል ያስፈልጋል። የሚያጠቡ ሰዎች አንዳንዱ በአለማወቅ ሊሆን ይችላል፣ አንዳንዱ ደግሞ ሆን ብሎ እያወቅም ሊሆን ይችላል። ያንን አጣርቶ አስፈላጊውን እና ተገቢውን እርምጃ መውሰድ ይጠበቅበታል በየደረጃ ያለው የመጨረሻ ጥያቄ ያደርገዋለሁ። ዶክተር ተገኔ አቃለው፣ ከተጣበበ ጊዜዎት ላይ ቀንሰው ነው ይሄን ቃለመጠየቅ እያደረጉ ያሉት ኢትዮጵያ ውስጥ የቫይረሱ ስርጭት በተለይ ክረምት ላይ ሐምሌ ላይ ሰኔ ላይ የበለጠ አሳሳቢ ሊሆን እንደሚችል እየተገለጸ ይገኛል በተለያዩ ወገኖች። ይሄ የእናንተ ድምዳሜ ነው፣ የእናንተ ግምገማ ነው። በዚህ ላይ አስተያየት ስጡኝና፣ በዚህ በቃ ነው ካልተሰራ የከፋ ሁኔታ ሊመጣ ይችላል። ሰኔና ሐምሌ ነው ግምገማችሁ? ይሄ ከዛሬ ጀምሮ እየጨመረ ነው። ሐምሌ ነሐሴ ይጠብቃል ብለን መዘናጋት አያስፈልግም። ከነገ ጀምሮ ሊፈጠር ይችላል። ጥንቃቄ ካልተወሰነ፣ ዋናው መድኃኒቱ ጥንቃቄ ነው፣ አይደለም የኮሮና ቫይረስ። ያንን መዘናጋት አያስፈልግም። ግድ ሰኔና ሐምሌ ወይ ደግሞ ነሐሴ መስከረም አንልም። አሁኑን አሁኑኑ ጥንቃቄ ማድረግ ነው። ለነገ የምናሳድረው ምንም አይነት ምክንያት የለም። ስለዚህ ጥንቃቄ፣ አሁንም ጥንቃቄ፣ አሁንም ጥንቃቄ። ክብርት ሚኒስትራችን ይሄንን በደንብ ገልጸዋለች ትናንትና። በዛ መሰረት ጥንቃቄ ያስፈልጋል የሚል ነው። እኛ ደጋግመ የምናይው በአንድ ቀን ሀያ አምስት ሪፖርት ተደርጓል። ነገ ምን ሊፈጠር እንደሚችል አናቅም። በራስ ላይ እርምጃ መውሰድ ነው። መንግስትን መጠበቅ አያስፈልግም። የመንግስት የጸጥታ አካልን መጠበቅ አያስፈልግም። የሚመለከተው የመንግስት አካል ቀን ሌት መስራት አለበት። ይህንን አምናለሁ። ህብረተሰቡ ግን ራስን በራስ የመቆጣጠር እና ተገዢ መሆን የሚተላለፉ ምልክቶችን ተግባራዊ የማድረግ ስራ በጣም አስፈላጊ ነው። ዶክተር ተገኔ ረጋሳ የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ስለሰጡኝ ማብራሪያ በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለተሰጠኝ እድል።